ፕሮፌሰር ገብሩ ታረቀ ኢትዮጵያ ውስጥ ካሉ ታሪክ ተመራማሪዎች ውስጥ አንዱ ኖት በርካታ መጣጠፎችንና እንደዚሁም መጽሐፍትን ጽፈዋል። በኢትዮጵያ ጉዳይ ላይ በቅድሚያ ከአፄ ኃይለ ሥላሴ ዘመነ መንግስት ለመነሳት ራስ ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ዘኢትዮጵያ ተብለው በነገሱበት እና ኢትዮጵያ ንጉሠ ነገሥት በሆኑበት ወቅት ዞአቸው የተነሱ ሶስት ዋነኛ ጎሎች እንደነበሩ ሪቮሉሽን በሚለው መጽሐፎ ላይ አስቀምጠዋል። አንደኛውም ዘመናዊ ኢትዮጵያን መገንባት ሁለተኛም፣ ነጻነቷን ማስጠበቅና እሳቸውንም ስልጣን እንደዚሁ ያላንዳች ጣልቃ ገብነት ፍጹም በሆነ አገዛዝ ሀገሪቷን በዘውዳዊ አገዛዝ ለመምራት እንደሆን አንስተዋል። እነኚህ ሶስት ጎሎች ቀዳማዊ ኃይለ ሥላሴ ምን ያህል እውን አድርጓቸዋል ይላሉ በዘመነ መንግስታቸው ወቅት መልካም ትንሽ ወደ ኋላ እንመለስና ጃንሆይ በአልጋ ወራሽነታቸው ጊዜ የነበራቸው ዓላማ ተራማጅ ነው የሚለው ቢሰጣቸው ትክክለኛ ይመስለኛል። በዛን ጊዜ ተራማጆች ከሚባሉ ግንባር ቀደም ፈር ቀዳጆች ምሁራን ጋር በመተባበር አዲሷን ኢትዮጵያ ለመገንባት ያደረጉት ሙከራና ጥረት የሚናቅ አልነበረም። ግን የንጉሰ ነገስትነቱን ዘውድ ከጫኑ በኋላ እና አዲሱን የመጀመሪያው ዘመናዊ ህገ መንግስቱን በራሳቸው ፈቃድ፣ ይሄ በራሳቸው ፈቃድ የሚለው ደግሞ ትክክለኛ አገላለጽ ነው ብዬ አምናለሁ። ለምን ከህብረተሰቡ የጠየቃቸው አልነበረም። ያን ጊዜ በአስራ ዘጠኝ ሀያ ሶስት ከሰጡ በኋላ ትኩረታቸው ከተራማጅነት ወደ ዘገምተኛነት ይለወጥና ስልጣንን የማዳበር ስልጣንን የማቆየት ፍጹማዊ ስልጣን የመጨበጥ አዝማሚያ እያሳዩ ይሄዱና መጨረሻውም የሚሆነው ይሄ ነው። አንዲት ኢትዮጵያ በተማከለ መንግስት የምትመራ ለመቆርቆራቸው የሚያጠያይቅ አይደለም። ከአጼ ቴዎድሮስ ጀምሮ ሲገነባ የነበረው ለመጀመሪያ ጊዜ በትክክል ማዕከላዊ መንግስት የተቋቋመው በስራ ላይ የዋለው ባጼ ኃይለ ሥላሴ ዘመነ መንግስት ነው። በየቦታው በተለይም በሰሜን ቦታ የነበሩ የመሳፍንትና የመኳንንት ዝርያዎች የራሳቸው ታጣቂ ሀይል የነበራቸው ከገበሬው የሚሰበስቡት ህጋዊና ህጋዊ በሆኑ መንገዶች ከራሳቸው ቁጥጥር ውጭ እምብዛም ተጽዕኖ ያልነበራቸው ናቸው። ይህንን ታጣቂ ኃይል በማስወገድ የመሳፍንቱና የመኳንንቱን ስልጣን በመቀነስ በማክሰም በእውነት ማዕከላዊ መንግስት የፈጠሩት ቀዳማዊ ኃይለ ሥላሴ ናቸው። የመጀመሪያውም አሰራር የመጀመሪያው የቢሮክራሲ አሰራር የመጀመሪያም ጊዜ ዘመናዊ የጦር ኃይል የቆረቆሩት ቀዳማዊ ኃይለ ሥላሴ ናቸው። በኢኮኖሚ፣ በፖለቲካ፣ በማህበራዊ፣ በባህላዊ ጉዳዮች ላይ መጠነኛ ቢሆን አይነተኛ ለውጥ የተዘረበበት ዘመን ነው። ነገር ግን ተራዋ ስላሴ ሄደው ሄደው አንድ ላይ ቦታ ቀጥሉና ለእሳቸው ስልጣን ማግደጃ ብቻ ሳይሆን በሺዎች የሚቆጠር ታሪክ የነበረው ዘውዳዊ አገዛዝም እስከ መገርሰስ የሚያደርሱ ሁኔቶች ይፈጠራሉ እና ጃንሆይ ሶስትን በመጽሐፍ ያነሳቸው አንደኛ ማዕከላዊነትን ፈጥረዋል በእርግጥ ተቋቁመዋል። ነፃነቷ የተከበረች ልዑላዊት ሀገር በዓለም አቀፍ ደረጃ የታወቀች ሀገር ለመፍጠራቸው፣ ለማጠናከራቸው በእርግጠኝነት ለመናገር ይቻላል። ሶስተኛው ደግሞ ፍጹማዊ ዘውዳዊ አገዛዘን ፈጥረዋል። ይሄም የሚያጠያይቅ አይደለም እና ይህን ለማለት ነው በአጭሩ መጽሐፌ ውስጥ የተጠቀስኳቸው እንደጠቀሱት ከነዚህ ዋነኛ ጉልህ ግቦቻቸውን ተመርኩዘው ዋነኛ ጉልህ የሆኑ አስተዋጽኦችንም አበርክተዋል። ከሕገ መንግሥቱ አንስቶ እስከ በጠቅላይ ሚኒስትር የሚመራ ዘመናዊ ካቢኔ እንደዚሁም ባይካሜራል ፓርላመንት እስከ ማቋቋምና ዘመናዊ የሆኑ ትምህርት ቤቶችን፣ የፋይናንስ ተቋማትን የመገንባት ሁሉ እነዚህ በአንድ መልካም ጎኑ የሚነሱ እሳቸው ስራዎች ናቸው። ሌላው እንደዚሁ ግጠሟቸው ፈተናዎችም አሉ ከሁሉም ጎልቶ የሚነሳው የማጨው ጦርነት ነው። የማጨው ጦርነት ንጉሰ ነገስቱን ለስደት ዳርጓቸዋል። ለአምስት አመት ወደ ባህር ማዶ ሄደው በስደት እንዲቀመጡ አድርጓል። በእንግሊዝ ሀገር ያም ራሱን የቻለ እስከ መጨረሻው ድረስ አንዱ ጥቁር ነጥብ ሆኖ የሚነሳ ነው። በሁለት ወገን ያከራክራል። ኢትዮጵያውያን ታሪክ ምሁራንን እንም ጨምሮ ንጉሰ ነገስቱ በጭራሽ ወደ ስደት ሊወጡ አይገባቸው ነበር። እዚያው አገር ላይ ተፋልመው መውደቅ ይገባቸው ነበር። የዛ አይነት አመራር ማድረግ ሲገባቸው ነገር ግን ጥለው ሄደዋል ብለው በዛ እስካሁንም የሚከሷቸው አሉ። በሌላ ወገን ደግሞ የለም፣ ተገቢ ስራ ነው ያደረጉት። ምክንያቱም በነጉሶ ነገስቱ በእውነቱ የዛ ወቅት ወታደሮቻቸው ተዳክመዋል፣ ተበትነዋል። ምንም የነበራቸው ሀይል አልነበረም። ጣሊያንንም መቋቋም አይችሉም። እንዲያውም እሳቸው ለስደት ባሄዱ ኖሮ ጣሊያን ሙሉ በሙሉ ሀገሪቷን የመውረርና ለረጅም ጊዜም በቀኝ ግዛት ኢትዮጵያ ስር በወደቀች ነበር። የእሳቸው ጄኔቫ ሄዶ አቤት ማለት እንዳውም ዓለም አቀፍ ትብብር በማግኘት የእንግሊዝንም ድጋፍ አግኝቶ በአርበኞቹም ድጋፍ በሀገር ውስጥ ለነጻነት በቅታለችና ያ ባይሆን ኖሮ መዘዞቹ እንዳውም ለኢትዮጵያ የረጅም ጊዜ ቅኝ ግዛት ነው የሚሆነ ብሎ የሚከራከሩ አሉ። ከዚህ አኳያ በታሪክ ተመራማሪነቱ ይህንን ጉዳይ እንደምን ያዩታል? የአምስት ዓመቱን ለስደት መውጣት የንጉሠ ነገሥቱን ከማይጨው ሽንፈት በኋላ ጃኖሆይ አገር ውስጥ በመቆየት የሽምቅ ውጊያ በማካሄድ በየክልሉ የነበሩትን አርበኞች በሸዋ፣ በጎጃም፣ በበጌምድር፣ በትግራይ የነበሩትን አርበኞች በማስተባበር ሀገራዊ አቀፍ የሆነ ትግል የሽምቅ ውጊያ ቢያካሄዱ ኑሮ የተሻለ ነበር፣ ለራሳቸውም ታሪክ ለሀገሪቱም አንድነት ማጠናከር የሚሉ አሉ። ይሄ ራሱን የቻለ ተገቢ አስተያየት ነው። በሌላ በኩል ደግሞ በዛን ጊዜ የተማከለ በየቦታው የተበጣጠሰ የተበታተነ ትግል ባልተቋማበት ጊዜ ጃኖ ሆይ ቆይተው በኤልባቦር በኩል ነበር እንግዲህ የታሰበው ቆይተው ቢመሩ በጣም የተሻለ ነበር። በኋላ የሚመጣውም ችግር በአርበኞች በስደተኞች እና በባንዳዎች መካከል የነበረውንም ለማስወገድ ይቻል ነበር። ብሔራዊ አንድነቱንም ለማጠናከር፣ ዘውዳዊ አገዛዙንም ለማጠናከር እንደዚህ በበጅ ነበር። ይህም አንድ አይነት አስተያየት ነው። ተገበኛ ይመስለኛል። እንደኔ ከሆነ ግን በዛን ጊዜ በወቅቱ ጊዜ የሆነን ስናየው ምናልባት ጃንሆይ የአማካሪዎቻቸውን ምክርና ሀሳብ ተቀብለው በስደት መቆየታቸው የተሻለው ምርጫ ይሆን ነበር ወይ ብዬ ራሴን ውጭ ሆነው በተለይም ደግሞ እዛ አካባቢ በነበሩት ጋቶቻቸው በተለይም እንደ ሎሬንሶ ታእዛዝ የኋላው ጸሐፌ ትዕዛዝ ወልደጊዮርጊስ የመሳሰሉትን ምክር የመስማት ከአርበኞች ጋር ግንኙነታቸውን ሳያቋርጡ ቆይተው ሲመለሱ በሰፊው ህዝብ በተለይ በሰሜኑ ህዝብ የነበረው እምነትና አስተሳሰብ ከዘውዳዊ አገዛዙ ዘውዳዊ አገዛዙ ደግሞ ከክርስቲያን ኦርቶዶክስ ቤተክርስቲያን የተጣመረ ስለነበር ከዛ በተለየ መልኩ የሪፐብሊክ የሚል ሀሳብ በነ ደጃዝማች ሐዋርያት የመነጨና ለማስፋፋት የተሞከረ ተቀባይነት ይኖረው ነበር ወይ እኔ ራሴ ጠራጠራለሁ ጠራጠራለሁ ስለዚህ የሳቸው ከአምስት አመት በኋላ መመለስና በእንግሊዝ መንግስት ድጋፍ መጀመሪያ የመንግስት የእንግሊዝ መንግስትም አደናቃፊ ነበር ብዙ ችግሮች ፈጥሮባቸው ነበር በአጠቃላይ ስታይ ተቀባይነት አግኝተው መጀመሪያ የጀመሩትንና ጣሊያን አቋርጦባቸው የነበረውን እንደገና ተመልሰው በተሳጠነ መልኩ ወደፊት ለመሄድ ሙከራ የሚያደርጉት ያን ጊዜ ነው፣ ከነፃነት መልስ በኋላ ማለት ነው። ይሄም ሆነው ግን ችግር አላጋጠማቸውም ማለት አይደለም። በብዙ ቦታዎች ችግር ነበሩ። በምስራቁ፣ በሰሜኑ በተለይ በሰሜኑ የመጀመሪያው ወያኔ የሚባል ትልቅ እንቅስቃሴ ህዝባዊ አመፅ በመንገዳገድ ላይ የነበረውን ተመላሽ መንግስት አደጋ ላይ ሊጥለው ምንም ያህል አልቀረውም ነበር። የእንግሊዝ መንግስት ጣልቃ ገብነት ነው ያንን አመፅ ያከሸፈው። ስለዚህ እነዚህን ሁለት ነገሮች ለማስታረቅ የሚቻል አልመሰለኝም ወደ ስደት በመሄዱና በስደት አለመሄዱ እንደ እኔ ከሆነ ኋላም የታየውም ምናልባት በመሄዳቸው ለሀገሪቱ የተሻለ ነበር ብዬ አምናለሁ። ቀዳማዊ ኃይለ ሥላሴ በአገዛዝ ዘመናቸው ውስጥ በአበረከቶት አስተዋጽኦቻቸው ወይም በጠንካራ መሆነ በደካማ ጎኖቻቸው በኢትዮጵያ ታሪክ ውስጥ ምን አይነት ስፍራ ሊኖራቸው ይገባል ይላሉ? አዎ ይሄ ይሄማ መነሳት ያለብን እስካሁን ድረስ ከተነጋገርንበት ነው። በዘመናዊቱ ኢትዮጵያ ታሪክ ጃማሆ የተጫወቱት ሚና በቀላሉ የሚታይ አይደለም። በቅርቡ የወጣው መጽሐፍ አቶ ተክለጻድቅ መኩሪያ ቀሳው በጣም የበዛ ነው። አበርክቶታቸውን የሚያሳንስ ነው። አንዳንድ ወቀሳ ተገቢ ነው ብዬ አምናለሁ። ነገር ግን በወቅቱ ወደኋላ ሄደን መለስ ብለን ስናየው ጃኖሆይ የጀመሩት የሄዱበት ጉዞ ረ ነው ዘመናዊቱን ኢትዮጵያ በመፍጠር አስተባብሮ በመያዝ እና አንዳንድ የእድገት ምልክቶችን በመጀመር ያደረጉት አስተዋጽኦ ቀላል አልነበረም። የበለጠ ሊሰሩ ይችል ነበር ወይ የሚለው ጥያቄ እሱ ራሱ አከራካሪ ነው። ለምን አልሰሩም? እንቅፋቶቹ ምን ነበሩ? ውስጣዊና ውጫዊ ተጽዕኖዎች ምን ነበሩ? የራሳቸው ደግሞ ግላዊ ድክመቶች ምን ነበሩ? እነዚህ ውስጣዊና ውጫዊ ድክመቶችን አጣምረው ለመፍታት ምን ያህል ሞክረዋል? ምን ያህልስ ወደፊት ሄደዋል? እነዚህ በሙሉ በጥልቀት መመርመር ያለባቸው ነገሮች ናቸው። ያነሳኸውን ጥያቄ ባጭሩ ለመመለስ በዘመናዊቱ ኢትዮጵያ ታሪክ ጃንሆይ ትልቅና ጉልህ ምዕራፍ መያዝ እንዳለባቸው ጥያቄ ውስጥ የሚገባ አይመስለኝም። ጥያቄህን ለመመለስ ለመጥቀም ሳይሆን የጃንሆይ በዘመናዊቱ ኢትዮጵያ ታሪክ ጉልህ የሆነ ረጅም ምዕራፍ የሚይዝ ነው ብዬ አምናለሁ። የኢትዮጵያ የታሪክ ፕሮፌሰር ገብሩ ታረቀ ስለ ቃለ ምልልሱ እናመሰግናለን። ድሉ ስለ ሰጠኸኝ በጣም አመሰግናለሁ። ኤስ ቢ ኤስ ሬዲዮ ደራሲና ጋዜጠኛ ገነት አየለ መንግሥቱ ኃይለ ማርያም ትዝታዎች መጽሐፎ ላይ እንደጠቀሱት የቀድሞው የኢትዮጵያ ፕሬዝደንት መንግስቱ ኃይለ ማርያምን ያገኟቸው ከ1966ቱ ህዝባዊ አብዮት ክስተት በኋላ በሃያ አምስተኛ አመቱ ነበር። ቀደም ሲል በቴሌቪዥን እንጂ በአካል አግኝተዋቸው እንደማያውቁም ገልጠዋል። ከምኒሊክ ቤተ መንግስት የነበሩትን የቀድሞውን ፕሬዝደንት መንግስቱን ጋንሂል የስደት መኖሪያ ቤታቸው ለመጀመሪያ ጊዜ ሲያገኟቸው ደዜግነቶ ምን ነበር የተሰማሁት? አመሰግናለሁ ስለ ጥያቄው። በመጀመሪያ ጊዜ ሳገኛቸው፣ እንግዲህ ቀድሞ እንደ ማንኛውም ኢትዮጵያዊ ርዕሰ ብሔር ሆነው የሀገር መሪ በነበሩ ጊዜ በሩቁ ከማያቸው በስተቀር በገጽ እንደዚህ አግኝቻቸው አላውቅም። ስለዚህ አሁን ከስልጣን ከወረዱ በኋላ በስደት ባሉበት ሀገር ሄጄ ሳያቸው መጀመሪያ፣ ያው እንግዲህ ትንሽ የመደንገጥም ነገር አለ የመገረምም። በሩቁ የምናውቀውን ሰው በአካል ፊትለፊት ሲያዩ ትንሽ ያስደነግጥ ይችላል። በተለይም እሳቸው ያው መንግስቱ ኃይለማርያም ናቸው እና መጀመሪያ ላይ ትንሽ ግር ብሎኝ ነበረ ይሄ ነው የተሰማኝ ስሜት በስደት ጊዜያቸውን የሚያሳልፉት እንደምን ነው ሶስ ካገኟቸው ጊዜ ድረስ ወይም ከዛ በኋላ የማግኘት እድሉም ገጥሞት ከሆነ የስደት ህይወታቸውን በምን ሁኔታ ላይ እንደሚያሳልፉ ነው የገለጹሉት ከቤተሰባቸው ጋር አዎ እንግዲህ አሁን ያሉበት ያው እዛው ዚምባብዌ ጋንሂል ውስጥ ባለው መኖሪያ ቤታቸው ነው። ደጋግ የሚያየዋቸው እና አብዛኛውን ጊዜ በመጽሐፍ መጽሐፎቻቸውን እያዘጋጁ ነው በማንበብና፣ በተረፈ ደግሞ በሌላው ጊዜያቸው በትርፍ ጊዜያቸው ስፖርት በጣም ይወዳሉ። በቴሌቪዥን ያሉ የስፖርት አይነቶችን ይከታተላሉ። ከዛም ሌላ ራሳቸውም የተዋጣላቸው የቴኒስ ተጫዋች ናቸው። ስለዚህ እስካሁን ድረስ እኔ እስከማውቀው በቅርቡ ጊዜም እንዳየዋቸው በሳምንት በተደጋጋሚ በየጊዜው እየሄዱ ቴኒስ ይጫወታሉ። አሁን ደግሞ ጎልፍም ጀምረዋል። እንግዲህ ያው በጡረታ ላይ ያለ ሰው የሚያዘነ ብለው ወደዛ ነው መሰለኝ እና እንደዚህ ያሉ የስፖርት አክቲቪቲዎችንም ያደርጋሉ። በተረፈ አብዛኛው ያው በመጽሐፍ እና በማንበብ ነው ጊዜያቸውን የሚያሳልፉት። አንድ ጊዜ ፖለቲከኛ የነበረ ሰው ሁሌም ፖለቲከኛ እንደሆነ ነው የሚያልፈው የሚባል ነገር አለ። የሀገር መሪ ናቸው። ከፖለቲከኝነታቸውም አልፈው ስለ ሀገራቸው በስደት ህይወት ላይ ሆነው በምልሰት ሲመለከቱ አገራቸውን ሁኔታ በምን መልኩ ነው የሚረዱት? በአሁኑ ወቅት ያላቸው የቅርብ ክትትል ምን ይመስላል? አዎ መቼም መንግስቱ ኃይለማርያም ግቦም ከሚታወቁባቸው ነገር አንዱ አገር ወዳድ ናቸው፣ አገራቸውን በጣም ይወዳሉ የሚለውን ያው ሁሉም ሰው ጠላታቸውም፣ ወዳጃቸውም የሆነ ሁሉ የሚስማማበት ነው። እኔም ይሄንን በዓይኔ ያየሁትና ልመሰክር የምችለው ነው። እጅግ ከፍተኛ የሆነ የሀገራቸውን አፍቆትና ፍቅር አሁንም በልባቸው የነደደ ነው አለ በሚናገሩት፣ በሁኔታቸው፣ በሚያደርጉት ነገር ሁሉ ኢትዮጵያ ነች ሁልጊዜ የምትታያቸው እና በስደት መኖራቸው እና በተለይም እንደሳቸው በስልጣን ላይ ኖሮ አሁን ከዛ ሁሉ ተገልሎ ብቻውን የሚኖር ሰው የሚሰማው ቅሬታ እና ሀዘን እንዳለ እንደጠበቀ ሆኖ ነገር ግን በሀገራቸው ጉዳይ ላይ በጣም በቅርብ ይከታተላሉ። ሁሉንም ነገር ማለት በፖለቲካውም፣ በሶሻሉም፣ በኢኮኖሚውም ያለውን ነገር ሁሉ በሚችሉት ሁሉ ይከታተላሉ። በሬዲዮም ጋዜጦች እንኳን ብዙም ባያገኙም በቴሌቪዥን በቪኦኤ በየቦታው የሚተላለፉትን በተቻለ ሁሉ እየተከታተሉ በቅርበት ለመረዳት ይሞክራሉ የእሳቸውንም አስተያየት ይሰጣሉ አሁንም በብዙ ጉዳዮች ላይ ሀሳብ አላቸው እንዲህ ቢሆን ይሻላል እንዲህ ቢሆን ኖሮ ጥሩ ነበር የሚሉት ብዙ ነገር አለ እና ይህንን ለእኔም ብዙ አካፍለኛል እና አሁንም የነቃ ነው አስተሳሰባቸውም ስሜታቸውም እንደዛው እንደ ድሮ ነው ማለት ይቻላል በስደት ህይወትን በመቅመስ ሁለተኛው የሀገር መሪ ናቸው። ቀዳማዊ ኃይለ ሥላሴ በአምስቱ አመት የጣሊያን ጦርነት ወረራ ጊዜ ለስደት ወጥተዋል። አምስት አመት ቆይተው ግን በእርግጥ ወደ ሀገራቸው ተመልሰው ዙፋናቸው ላይ ተቀምጠው ኢትዮጵያን ከዛ በኋላ ለመምራት ችለዋል። የቀድሞ ፕሬዚዳንትን ልዩ የሚያደርገው ከዚህ በኋላ የመመለስ እድሉ አይኖራቸውም። በህይወት እያሉ ይህንን ውሳኔያቸውን ዞር ብለው ሲመለከቱት ከምን አኳያ ያዩታል? በእርግጥ እንደሚያ የሚያቆት ተደጋግሞ የሚነሳው የአጼ ቴዎድሮስ አድናቂ ከሆኑት ኢትዮጵያውያን ምናልባትም በግንባር ቀደምትነት ከሚጠቀሱት እሳቸው ናቸው ያለው ክርክር በአንድ በኩል ትክክል ነው። መሄዳቸው አግባብ ነበር የሚሉ አሉ። በሌላ በኩል ደግሞ፣ ምክንያቱም የሀገር መሪ ሆነው እጅ መስጠትም እንደማይገባቸውና እንደ ቴዎድሮስ የሞደቁ ነገር ካሁን ካለንበት ክፍለ ዘመን አኳያ አብሮ ሊሄድ የሚችል አይደለም፣ ሁለቱ የተለያየ ክፍለ ዘመናት ስለሆኑ ብለው፣ በሌላ በኩል ሌላ የመከራከሪያ ሀሳብ የሚያነሱ አሉ። በዚህ ሁሉ ክርክሮችና አታያዎች መካከል የሳቸው ከዛ ሁኔታ ላይ በፈቃዳቸውም ሆነ ወይም ደግሞ ባሉ ውስጣዊም ሆነ ውጫዊ ተጽዕኖዎች የስደት ህይወቱን መግፋታቸው በውስጣቸው የሚያሳድርባቸው ወይም የሚያሳድርባቸው ጸጸት ወይም ቁጭት ስሜቶች ይታያል በእሳቸው ላይ። አዎ በጣም ይታያል። እንግዲህ እሳቸው በመጽሐፌም ላይ ባለፈው በሰጡኝ ኢንተርቪው፣ በግልጽ እንዳስቀመጡት እሳቸው የሚሉት ምንድን ነው? ለመውጣት በመገደድ ነው ማለት መገደድ ማለት ሁኔታዎቹ በጣም እየገፉና እየተጫኗቸው ሲመጡ በወታደራዊ መስክ ያለው ሁኔታም በፍጹም እየተበላሸ ሲመጣ፣ የሚቻለኝን ሁሉ አድርጌ እስከ መጨረሻው ለመታገል ነበር የፈለግኩት ነው የሚሉት ስለዚህ፣ ይሄንን ቴዎድሮስ ለምን አልሆኑም የሚለውን ጥያቄ እኔም አንስቼባቸው ነበረ። ነገር ግን እሳቸው ከሀገር የወጣሁት እንደገና በሌላ ፍሮንት፣ በሌላ ግንባር ከኬንያም፣ ከምንም፣ ከቻይናም፣ ከምንም ብዬ እንደገና ትግሉን ለመቀጠል ነው የሚሉት። እሳቸው ትግሉን ለመቀጠል ነበረ ሀሳቤ። ነገር ግን በምን አይነት ሁኔታ እንደሆነ ያው በግልጽ በዝርዝር አስቀምጠውታል። በዛ ተገድጄ፣ በድንገት ራሴን ዚምባብዌ ውስጥ አገኘሁት አይነት ነገር ነው የሚሉት ። ስለዚህ ይሄንን እሳቸው የሚሉትን አንድምታ ከያዝን ወደው ሳይሆን በግድ ነው የወጡት ማለት ነው ከሀገር። ስለዚህ ይሄ የሁኔታዎች መረባረብና በላያቸው ላይ የነበረው ተጽዕኖ በመሬት ላይ ያለውም ሁኔታ አስገድዷቸው ስለሆነ ነው እንጂ የወጡት በፈቃደኝነት ወይም ደግሞ ፈልገው በቃ ይሄ ነገር ሁሉም ነገር ይቅርብኝ ብለው ግፍ አድርገው ጥለው ለመሄድ የፈለጉ አይመስለኝም ከነገሩኝ ማለት ነው ከሳቸው አባባል እና በዛ ምክንያት ስለሆነ የወጡት ቁጭቱ እንዳለ ነው። ለምን ሌሎችም አልተባበሩኝም ማለት መኮንኖቹም አዛዥ ጀነራሎችም በጦር ሜዳ ያለውን ወታደር ሁሉም ጥሎ ወደ አዲስ አበባ እየተመመ መጣ ነው የሚሉት እና ይሄ እንግዲህ ከአስራ ሰባት አመት ትግልና ጥረት በኋላ በአስራ ሰባቱ አመት የእሳቸው አመራር ወቅት የደረሱ ነገሮች ያደረሱትን ችግር እና የፈጠሩትን ሁኔታ ምናልባት ብዙም ትኩረት የሰጡት አይመስለኝም። በእኔ በበኩሌ በግላ በግል አስተያየቴ ማለት ነው። እና የእነዚህ ሁሉ መደራረብ ተጨምሮ መጨረሻ ላይ አገሬን ለቅቄ እንድወጣ ለስደት ሊዳረግ በቅቻለሁ ስለሆነ የሚሉት የዛ ቁጭት አሁንም አለባቸው። በእርግጥ መጽሐፋቸውንም እየጻፉ ነው። ከአንድም እስከ ሶስት ተከታታይ ክፍል እንደዚሁ እንደሚጽፉ ባለፈው ገልጠዋል። ወደፊት በሚያትሟቸው ለህትመት በሚያበቋቸው መጽሐፎች ውስጥ እውነተኛ የሆነውን የወጡበትን ምክንያት በህይወት እያሉ ይገልጻሉ የሚል እምነት አለ። ምክንያቱም ብዙ ሰዎች እሳቸው የሚሰጡትን የጅምላ መልስ አምነው ለመቀበል የሚቸገሩ ሰዎች አሉ። ከአወጣጣቸው ቀድመው ሁኔታዎች ያመቻቹ ይመስላል። ምክንያቱም አጎታቸውን አምባሳደር አስራትን ቀደም ብለው ወደ ዚምባብዌ አምባሳደር ማድረግና ሌሎች ሌሎችም ነገሮችን ቀድመው ወደዛ የማጓጓዝ ሁኔታዎች ስለነበሩ ያ ሆን ተብሎ የታቀደ ነው ብለው አሁንም ድረስ የሚከራከሩ ወገኖች ስላሉ ህዝቡም ደግሞ እንደ ዜግነቱ ያንን የማወቅ መብት አለው። አሁን ካለንበት ሀያ አንደኛ ክፍለ ዘመን አኳያ ያንን ወደፊት በምን መልክ ይገልጹታል የሚል እምነት አለ። እውነት የሆነውን ነገር በይፋ ያወጡታል ወይስ እንደያዙት ሊያልፉ ይችላሉ የሚል ስጋት አለ። አሁን ባለው ሁኔታ እንግዲህ እሳቸው እንደዚህ ነው የወጣሁት ብለው የራሳቸውን ታሪክ አስቀምጠዋል። የራሳቸውን ቨርሽን አስቀምጠዋል። ከዛ በኋላ ደግሞ እንደተባለው ሌሎች የተለያየ ሀሳብ የሚሰጡ ሁኔታዎችን ማስረጃዎችንም ከወዲያ ከወዲህ አቀናጅተው አይደለም፣ ይሄ እውነት አይደለም፣ በዚህ አይነት ሚወጡ የሚሉ ወገኖች አሉ። እንግዲህ እሳቸው ያሉትን ብለዋል። ሌሎች ደግሞ የሚያስቡት አለ። ከዚህ መካከል እውነተኛው የትኛው ነው? ራሳቸው መንግስቱ ደግሞ እስካሁን የተናገሩትን ትተው ወይም ደግሞ ቀኝ ኋላ ዞረው አይ አይደለም ባለፈው ያልኩት ትክክል አይደለም፣ ትክክለኛ የወጣሁበት ይሄ ይሄ ነው ብለው ይላሉ ወይ የሚለው ነው። እንግዲህ ጥያቄውን እሳቸው ብቻ ናቸው ይህን መመለስ የሚችሉት። ነገሩን ቀይረው አይ ይሄ ትክክል አልነበረም፣ ባለፈው ጊዜ የነገርኳችሁ በትክክል የሆነው እውነተኛው ይሄ ነው ብለው የሚያመጡበት ሁኔታ አለ የለም ለማለት እንግዲህ አስቸጋሪ ነው። ከእሳቸው ነው መምጣት ያለበት አሁን በሚናገሩትና ወደፊትም እንደሚመስለኝ በመጽሐፋቸው ውስጥ በሚያስቀምጡት ይሄንኑ በኬንያ በኩል ፕሬዚዳንት አራፕ ሞይን ለማነጋገር ሄደው ከዛ በኋላ ኢትዮጵያ ውስጥ እነ ጀኔራል ተስፋዬ ገብረ ኪዳን የመንግስት ለውጥ ማድረጋቸውን ሲሰሙ ወደ ዚምባብዌ እንደተሻገሩ ነው የሚናገሩት። አሁንም ይሄንኑ ያረጋገጡት፣ እንግዲህ ለውጥ ካለ እናያለን። ለጊዜው ግን ይሄ ነው። ራሲና፣ ጋዜጠኛ ገነት አየለ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ።